የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ማክሰኞ ሰኔ 252011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀምረናል። በሐረር ሸዋበር የመብራት ኃይል ገበያ ማዕከል በደረሰ እሳት ቃጠሎ ከ300 በላይ መደብሮች እንደወድሙ ተገልጸዋል። ሰባት የሚባሉት አጠቃላይ የወደሙ ናቸው። ንብረትም ማውጣት እስከማይቻልበት ድረስ ስን የወደመ ነው። ከንብረት ባለቤቶቹ አንዱ ናቸው። በሙሉ ዘገባ እንመለስበታለን። ፓርላማው የረጅም ጊዜ ሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር አድርጎ ሾሟል። የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ የኃላፊነትና የአደራ ስሜት የምረከበው ስራ ነው። ዶክተር ዳንኤል በቀለን የሰማችኋቸው ከዜና በኋላ ሙሉ እናሰማችኋለን። ስያሜያቸው ብሔር ተኮር የሆኑ የእግር ኳስ ክለቦች ከቀጣዩ ዓመት ጀምሮ ስያሜያቸውን እንዲያስተካክሉ አደርጋለሁ ብሏል የኢትዮጵያ የእግር ኳስ ፌዴሬሽን። ዝርዝር ዘገባው ቆየት ብሎ ይሰማል። የጋቢና ሙዚቃ ምርጫ ማለን፣ ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩ አብረናችሁ እናመሻለን። ዜና እናስቀድም። ዩናይትድ ስቴትስ ከአውሮፓ ህብረት በሚላኩ እቃዎች ላይ የአራት ቢሊዮን ዶላር ቀረጥ ለመጣል እይዛተች ነው ከዓለም ግዙፍ ለሆኑት ሁለት የአውሮፕላን አምራቾች የሚደረጉ ድጎማዎችን በሚመለከት ከነበረው የረጅም ጊዜ ጭቅጭቅ ጋር የተያያዘ ነው የአሁኑ ውሳኔ። የዩናይትድ ስቴትስ የንግድ ተወካይ መስሪያ ቤት አሜሪካ ተጨማሪ የቀረጥ ኢላማ የምታደርጋቸው ምርቶች ስም ዝርዝር ትናንት አውጥቷል። ባለፈው ሚያዝያ ወር ይፋ ከተደረገው ከአውሮፓ በሚላኩ ዕቃዎች ላይ ከሚጣለው የ21 ቢሊዮን ዶላር ላይ ተጨማሪ ነው ማለት ነው። የዩናይትድ ስቴትስና የአውሮፓ ህብረት አውሮፕላኖችን ምግብና፣ ሌሎች ሸቀጣ ሸቀጦችን በሚመለከት ለአስራ አምስት ዓመታት ለሚጠጋ ጊዜ በዓለም አቀፍ የንግድ ድርጅት ውስጥ ቀረጥ የመጣል ምላሽን በሚመለከት ሲዛዛቱ ቆይተዋል። በብዙ ሺዎች የሚቆጠሩ የተቃውሞ ሰልፈኞች ሆንግ ኮንግ ከቻይና ጋር መልሳ የተዋሃደችበትን ሀያ ሁለተኛ ዓመት በዓልን መሰረት በማድረግ ወደ ከተማይቱ የምክር ቤት ህንጻ ገፍተው በመግባት ግድግዳዎችን ባበላሹና ጉዳት ባደረሱ ማግስት ድርጊታቸው ቁጣ ማስከተሉ ታውቋል። በከተማይቱ የሚካሄደውን በአብዛኛው ሰላማዊ የሆነውን ግዙፍ የተቃውሞ እንቅስቃሴን ይበልጥ ሊከፋፍል ይችላል የሚል ስጋትም አሳድሯል። ሰላማዊው የተቃውሞ እንቅስቃሴ የተጀመረው የከተማይቱ ነዋሪዎችን መብት አደጋ ላይ ሊጥል ይችላል የሚል ስጋት ያሳደረ ህግን በመቃወም ነበር። የከተማይቱ የምክር ቤት ህንጻ ውስጥ ገፍተው የገቡት ተቃዋሚዎች ግድግዳዎቹን በቅብ ቀለም ከማበላሸት አልፈው ኮምፒውተሮቹን እንደሰባበሩ፣ ሌሎች ጉዳቶችም እንደደረሱ ተዘግቧል። አድማ በታኝ ፖሊሶች ደርሰው እምባስ መጭ ጋዝ ከተኮሱ በኋላ ነው እኩለ ሌሊት ገደማ ላይ የተበተኑት። የቻይና ግዛት የሆነችው ሆንግ ኮንግ ከተማ ከፍተኛ ስራ አስፈጻሚ ኬሪላን በሰጡት ጋዜጣዊ ጉባኤ ደግሞ ወደ ምክር ቤቱ ህንጻ ገፍቶ የገቡት ተቃዋሚዎች የተጠቀሙት ጽንፍ የደረሰ ያሉት ኃይል ተቃዋሚነት እንዳስደነገጣቸውና እንዳሳዘናቸው ተናግረዋል። ሰዎች ከመኖሪያቸው ለመሸሽ ስለሚፈልጉ ሳይሆን መውጣት አለብን የሚል ስሜት ስለሚያድርባቸውን የሚሰደዱ ሲሉ የኤልሳቫዶር ፕሬዚዳንት ትናንት ተናግረዋል። ናይብ ባክል ትናንት ሳልቫዶር ላይ በሰጡት ማብራሪያ ወደ ዩናይትድ ስቴትስ ለመግባት ሲሉ አባትና ሕፃን ልጃቸው ወንዝ ላይ ሰምጠው ሲሞቱ ማየት እጅግ ያሳዝናል ብለዋል። አባትና ገና ሁለት ዓመት ዕድሜ ያልሞላ ሕፃን ልጃቸው በማታሞሮስ ሜክሲኮና ብራውንቪል ቴክሳስ መካከል ባለው ወንዝ ላይ ሰምጠው ከሞቱ በኋላ በአፋቸው ተደፍተው በመታየቱ የዓለም አቀፍ ትኩረትን ስበዋል የአባትና ልጅ አስክሬንን ለመቅበር ትናንት ወደ ሳልቫዶር ተመልሰዋል ጥፋቱ የኛ ነው ብለዋል የሳልቫዶር ፕሬዚዳንት ምንም ልናቀርብላችሁ አልቻለም ተገቢ ስራም ሆነ ትምህርት ቤት አላስገኘንላቸውም ሲሉ ራሳቸውን ነቅፈዋል አያይዘውም ሀገራችንን ማንም የማይሰደድባት የተሻለች ሀገር ማድረግ ላይ ማተኮር አለብን ብለዋል ፍልሰት አማራጭ እንጂ ግዴታ መሆን የለበትም ሲሉም አክለዋል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን በእሳት እየተጫወተች ይመስለኛል ብለዋል። ኢራን በዝቅተኛ ደረጃ ከዳበረ የዩራኒየም ክምችት ገደብ ማለፏን ካስታወቀች በኋላ ነው። ፕሬዚዳንቱ ይህንን የተናገሩት እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የኒውክሌር መሳሪያ እንዳትገነባ በተደረገው ዓለም አቀፍ ስምምነት መሰረት ከተቀመጠው ገደብ ማለፏን ነው ያስታወቀችው። የሚሰሩትን ያውቃሉ፣ ከማን ጋር እየተጫወቱ መሆናቸውንም ያውቃሉ ሲሉ ፕሬዚዳንት ትራምፕ በዋይት ሀውስ ቤተ መንግስት ለጋዜጠኞች ተናግረዋል። ቀደም ሲል የወጣ የዋይት ሀውስ ቤተ መንግስት መግለጫ ኢራን ኒውክሊየር መሳሪያ እንዲኖራት አሜሪካ በምንም አይነት አትፈቅድም የሚለውን የዩናይትድ ስቴትስን አቋም ደግሞ አሰምተዋል። መግለጫው አያይዞም የኢራን ዩራኒየምን ለማዳበር የማትችልበት ደረጃ ላይ እንድትሆን ያስፈልጋል የኢራን መሪዎች የተግባራቸውን አካሄድ እስከሚቀይሩበት ጊዜ ድረስ የትራምፕ አስተዳደር በኢራን ላይ የሚያደርገውን ጫና የማሳደር ዘመቻ ይቀጥላል ይላል ይኸው መግለጫ። የኢራን የውጭ ጉዳይ ሚኒስትር መሀመድ ጃቫድ ዛሪፍ ለኢአይኤስኤንኤ ለተባለው ከፊል ኦፊሳላዊ የዜና አገልግሎት በተናገሩት መሰረት ደግሞ ኢራን የ ሶስት መቶ ኪሎ ግራሙን ገደብ አልፋለች የዩራኒየም ማዳበሪያ ክምችቷን እስከ ሶስት ነጥብ ስድስት ሰባት ከመቶ የሚገድብ እንደነበር ታውቋል። የተባበሩት መንግስታት ድርጅት የአቶሚክ ክትትል አገልግሎት ኢራን የፈረመችውን የኒውክሌር ስምምነት ማክበሯን ወይም አለማክበሯን ሲከታተል የቆየ ሲሆን ኢራን አሁን በስምምነቱ መሰረት ከነበረው ገደብ ማለፏን ትላንትና ሰኞ አረጋግጧል። አድማጮች ለሰአቱ የያዝ ናቸው። አለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀን የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፕሮስ አሁን ቀደም ሲል ያስተዋወቅናችሁን ዘገባዎች የምናስደምጥበት ሰዓት ላይ ደርሰናል። በሀረር ሸዋብር የመብራት ኃይል ገበያ ማዕከል በደረሰ የሰዓት ቃጠሎ ከሶስት መቶ በላይ መደብሮች እንደወደሙ ተገለጸ። በገበያ ማዕከሉ የሚገኙ ነጋዴዎች ከዚህ በፊት በሁለት ሺ ሁለት በቃጠሎ ንብረታቸውን አጥተው በመብራት ኃይል ግቢ ቦታ ተሰጥቷቸው ሲሰሩ የነበረ ሲሆን በዚሁ ግቢም ደግሞ በድጋሚ በ2007 ዓ ም ቃጠሎ ተነስቶ እንደነበረ ተነግሯል። በቃጠሎ የደረሰው ጉዳት መጠን እንደሚጠና ና ተጎጂዎችን መልሶ ስራ ለማስጀመር እንቅስቃሴዎች እንደሚደረጉ የክልሉ መንግስት ገልጿል። አዲስ ቸኮል ዝርዝሩን አድርሶናል። ሀረር በሸዋ በር የመብራት ኃይል ግቢ በሚገኘው የገበያ ማዕከል ዛሬ ከጠዋቱ አንድ ሰዓት ተኩል ገደማ የተነሳው እሳት ሶስት መቶ ሰባት መደብሮችን ሙሉ በሙሉ ማውደሙን ተጎጂዎች ገለጹ። በገበያ ማዕከሉ ከሚሰሩ የንግድ ማህበረሰብ አካላት መካከል አንዱ የሆኑት አቶ ብዙነ ተክሉ ስለደረሰው ጉዳት እንዲህ ይላሉ አጠቃላይ ግቢዎቹ ስድስት መቶ ሀያ ሰባት አካባቢ ነበሩ። ስድስት መቶ ሀያ ሰባቱ በዚህ በአደጋ ውስጥ የተጎጂ የሆኑት ወደ ሶስት መቶ ሰባት ቤቶች አካባቢ ናቸው። ሙሉ በሙሉ ነው የወደመ ነው ወይስ በከፊል ነው? አዎ አሁን የወደመ ነው። እንደ ሶስት መቶ ሰባት የሚባሉት አጠቃላይ የወደሙ ናቸው። ንብረትም ማውጣት እስከማይቻልበት ድረስ የወደመ ነው። ሌላው ደግሞ ያው እንደዚህ አደጋ ስታይ ሰዓቱ ባይ ደርስ ንብረት ለማሸሽ በምታደርገው ጥረት የሚጎዱ እንትኖች አሉ። ሰዓቱ አልደረሰም ብለን እንኳን የምናስብባቸው ቤቶች አካባቢ ይህ በሙሉ ለሙሉ ወድሟዋል የሚባሉት ሶስት መቶ ሰባት ቤቶች አካባቢ። መንስኤው ምንድን ነው ይባላል? ሰዎች ምን እያሉ ያወራሉ? ያው ግምት ነው፣ እርግጠኛ መሆን አይቻልም። የመብራት ኃይል እንትን ነው ነው የሚሉት። ልብስ የሚሰቡ ምናምኖች አሉ። ጠዋት እንደ ገቡ መብራት ስራቸውን ለመጀመር መብራት ዲፖ ሲመልሱ ተነዳባቸው ምናምን ነው የሚባለው እስካሁን እርግጠኛ መሆን አልተቻለም። የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ መሊክ በበኩላቸው እንዲህ ብለው ነበር። ያው አጠቃላይ ዛሬ ጠዋት አንድ ሰዓት ተኩል ገደማ ሀረር ከተማ ውስጥ ያው በተለምዶ ሸዋበር መብራት ሀይል ገበያ የሚባል ቦታ ከዚህ በፊት ያው ከሌላ ቦታ ላይ ቀጥሎ የደረሰባቸው ሰዎችን ያሰፈርንበት ቦታ ነበረ ትልቅ ገበያ ማከል ነው ዘላ ወደ መንስኤው እስካሁን እየተጣራ ነው ያው ጌታ ደረጋ ተከስቶ ከፊል በገበያው ማዕከል ላይ ጉዳት ደርሶበታል። በተቻለ አቅም ንብረት ለማዳን የፖሊስ ኃይሎች፣ የፌዴራል ፖሊስ ኃይሎች፣ የክልሉ ፖሊሶች፣ እና መከላከያ ሰራዊት የአካባቢ ወጣቶችም በጠዋት ጀምሮ ርብርብ በማድረግ ማለት ነው ንብረቶችን ከእሳት ቃጠሎ ለማዳን እና እሳቱም ወደ ሌላ አካባቢ እንዳይስፋፋ የማድረግ ስራ በፖሊስ ኮሚሽን የእሳት አደጋ ክፍል፣ በውሃ ፍሳሽ በኩል፣ በመንገዶች ባለስልጣን ዶዘሮችንም በማሰማራት እሳቱ ሳይስፋፋ ብዙ ጉዳት ሳያደርስ እንዲቆረጥ ተደርጓል። ሆኖም በገበያ ማዕከሉ ላይ ግማሽ የሚሆነውን የገበያ ማዕከል ጉዳት የደረሰበት ሁኔታ ነው ያለው። የደረሰው ውድመት መጠን ግምት ይታወቃል። በጊዜው የምርመራ ባለሙያዎች ፖሊሶች እያጣሩ ነው ያሉት። አሁን ተጨማሪ የእሳቱን ማደጋ ማን ሲሆንም የወደመውንም ነገር ግምት ለመስራት ከፌዴራል የእሳት አደጋ ባለሙያዎች መጥተው ግምት እንዲሰሩ እያደረግን ያለ ነው። ሎሞች ዛሬ ከእሳት ይገባሉ ነገር የሚጀምሩ ይመስለኛል። ስለዚህ መረጃውን ያው የተጠናከረ መረጃውን እጃቸው ሲደርስ የምናሳውቅ ይሆናል በሰው ላይ ሲደረሰ አደጋ ሊኖር ይሆን በአንድም ሰው ላይ የደረሰ በሰው ላይ በአካልም በነፍሱም ላይ ምንም የደረሰ ጉዳት የለም ሰዓቱም የነበረው አንድ ሰዓት ተኩል ስለነበረ በገበያ ማዕከሉ አሰራር ማለት ነው ከአንድ ሰዓት ጀምሮ ነው ሰራተኞች ጥራት ሰራተኞችም ጥበቃዎችም የሚቀያየሩት እና የስራ ሽፍት የሚደራረግበት ሰዓት ስለነበረ ማለት ነው ብዙም የገበያ ንግድ እንትኑ አክቲቭ የሆነበት ሰዓት አልነበረም መግቢያ ሰዓታቸው ስለነበረ ነው ብዙም እንትን ያላለው ማለት ነው። ጉዳት ሊደርስ አልቻለም። በማንም ላይ ጉዳት የደረሰበት ሰው የለም። መልሶ ከማቋቋም አንጻር ስልት አድርጉ የምትችሉት ነገር ይኖራል። እሱ ኦልሬዲ የክልሉ ማዘጋጃ ቤት በቦታው ነበሩ እዛ ላይ በሚቀጥሉት ቀናት ውስጥ ማለት ነው ቦታው መልሶ የነበረበት ቦታ እንዲመለስና ስራዎች እንዲጀመሩ ለማድረግ ወረዲ ዝግጅት የጀመሩበት ሁኔታ ነው ያለው። የሸዋበር ነጋዴዎች በሁለት ሺ ሁለት ዓመተ ምህረት በተለምዶ ሸዋበር በሚባለው የገበያ አካባቢ በተነሳው የእሳት ቃጠሎ ንብረታቸው ወድሞ ነበር። የክልሉ አስተዳደር በዚያው ሰፈር አካባቢ ሰፊው ባዶ ግቢ የነበረውን የመብራት ኃይል ኮርፖሬሽንን በማነጋገር እዚያው ግቢ ውስጥ እንዲሰሩ አድርጎ ነበር። ሆኖም በዚሁ የመብራት ኃይል ግቢ ውስጥ በሁለት ሺ ሰባት ዓመተ ምህረት ድጋሚ በተነሳ ቃጠሎ የብዙዎቹ ንብረት ድጋሚ ወድሞባቸዋል። በዛሬው ዕለት የደረሰባቸው ውድመት ሶስተኛ ዙር መሆኑ ነው። ከሸዋበር ንብረታቸው ከወደመባቸው ነጋዴዎች መካከል ከፊሎቹ በማህበር ተደራጅተው ህንፃ እያስገነቡ ናቸው። ከአስር ቀን በፊት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ነጋዴዎቹ ንብረታቸውን ሰብስበው ግቢውን ለቀው እንዲወጡ ማሳሰቢያ አውጥቶ ነበር። ነጋዴዎቹ ቦታውን የሰጠን ክልሉ እንጂ የኢትዮጵያ ኤሌክትሪክ አይደለም፣ ልቀቁ ሊለንም አይገባም በሚል ውዝግቡ ውስጥ በነበሩበት ሁኔታ ነው ይህ ቃጠሎ የተነሳው። ሆኖም የዲስትሪክቱ ኃላፊ ውዝግቡ ከቃጠሎ ጋር ምንም ግንኙነት የለውም ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን አድማጮቻችን የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው ሀብታሙ ዛሬ እንግዲህ እዚህ ስቱዲዮ ምንድን ነው እንግዳ ነው ባልደረባ ነው ምንድን ነው አለን የምንለው የመጀመሪያው እንግዳ በአደባባይ ተዋውቅ ያለው የጋቢና ተከታታዮቹ ዛሬ ደግሞ አዲስ እንግዳ ና ለቀጣዩ ዘመን ደግሞ የስራ ባልደረባችን ሆና የምትቀጥል ምትቀጥል ጎበዝ ጋዜጠኛ ጎበዝ ወጣት ወጣት የዘነ መጥተናል ስሟን እኛ እናስታውቅ፣ ሌላውን እሷ ታስታወ ስቱዲዮችንን ቢሮችንን በሳቅ ድምቅ አድርጋል። ስለዚህ ወጣቶችንም እንደዛው ይህንን ስሳካል ይህንን ግን ስላል የቁም ነገር ፕሮግራም መሰናዱ አትሰራም ማለት አይደለም፣ አላልኩም። አዲሱ ባልደረባ አዲሷ ባልደረባችን ኤደን ገርመው ናት። ኤደን እንኳን ደህና መጣሽ! እንኳን ደህና ቆያችሁኝ። ኤደን እንግዲህ የምትሰሪው ፕሮግራም በጣም የቁም ነገር ፕሮግራም ነው ሀብታሙ እንዳለው እንዳልሆነ ታውቂያለሽ። ለወጣቶች በጣም የሚጠቅም ፕሮግራም ትሰራ ያለሽ ብለን ተስፋ እናደርጋለን። እና እስቲ አጠር አድርገሽ ስለ ራስሽ ንገሪን። ከወጣቶች ጋር የነበረሽ የፕሮግራም ግንኙነት ምን ነበረ? እንግዲህ አመሰግናለሁ። ከእናንተ ጋር ጋቢና ላይ በመስራት በጣም እድለኛ ነኝ ብዬ አስባለሁ። ደስተኛ ነኝ ብዙዎች የሚያውቁኝ ዳጉ አዲስ ነው የሚባል የሬዲዮ ፕሮግራም ነው ኢትዮጵያ ውስጥ የሚተላለፍ ሁልጊዜ ቅዳሜና ማክሰኞ ደግሞ የሚደገም የሰላሳ ደቂቃ የጤና ፕሮግራም ነበረ። እዛ ፕሮግራም ላይ አዘጋጅና መሪ ነበርኩኝ። ያው አብሮኝ ኮሆስት የሚሆኑ ነበሩ። ስለዚህ በመጀመሪያ አብሮ በጋር አብሮኝ ፕሮግራሙን የሚመሩ ከአንድ ሲጀመር ከሄኖክ መኮንንና ቢኒያም ውሸት ጋር ቀጥሎ ሰርቻለሁ። አብዛኛው ሰው በዛ ነው የሚያውቀኝ። ከዛ በኋላ ደግሞ የኮሚኒኬሽን ሪሰርቾች ብዙ ጊዜ አብዛኛውን በወጣቶችና የጤና ላይ ነበር። ጥናትን ምርምርን አድርገሽ ፕሮግራም ትሰሪ ነበር። እንግዲህ እኛም በጣም ደስ ብሎናል የጋቢና አባል ስለሆንሽ። ጋቢና ደግሞ የተለየ አተያይና የተለየ አቀራረብ ያለው ሰው ተጨምሮለታል። ስለዚህ አድማጮች በቅርቡ የተለየ የጋቢና መንፈስ የሚሰሙ ይመስለኛል። እንዴ! ይሰማሉ እንጂ አንተ ስለዚህ ኤደን እንኳን ደህና መጣች። እኔም ጽዮን በደመቀ ሁኔታ ተቀብላኛለች፣ አንቺን ደግሞ ለመቀበል በመቻላችን በጣም ደስ ብሎናል። በቅርብ ጊዜያት ውስጥ እንግዲህ መሰናዶቿን አድማጮች ይሰማሉ ማለት ነው። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። መልካም እናመሰግናለን። ወደ ቀጣዩ ዘገባ ልሂድ ልሻገር። ሀብታሙ ቀጣዩ ዘገባ አስተዋውቀው። ለአድማጮች አመሰግናለሁ። የኢትዮጵያ የሕዝብ ተወካዮች ምክር ቤት የረጅም ጊዜ ሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ ሾሟል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች የአፍሪካ ክፍል ኃላፊ የነበሩት ዶክተር ዳንኤል ከኒውዮርክ ወደ አዲስ አበባ ያቀኑበትን ኃላፊነት በከፍተኛ የአደራ ስሜት እንደተረከቡት ለአሜሪካ ድምጽ ተናግረዋል። የረጅም ጊዜ ባልንጀራቸው የእስር ቤት ጓደኛቸውና የሙያ አጋራቸው የአምነስቲ ኢንተርናሽናል የአፍሪካ ክፍል ባልደረባ አቶ ነጻነት ደምሴ በበኩላቸው ዳንኤል ከማንም ሰው በተሻለ ይህንን ኃላፊነት የሚወጣ ግለሰብ ነው ብዬ አምናለሁ ብለዋል። ሁለቱንም ያነጋገረቻቸው ጽዮን ግርማ ናት። እንደሚከተለው ይደመጣል። በቅርቡ እንግሊዝ ከሚገኘው ታዋቂው ኦክስፎርድ ዩኒቨርሲቲ በዓለም አቀፍ ሕግ የዶክትሬት ዲግሪያቸውን የሰሩት ዶክተር ዳንኤል በቀለ ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ እንዲሁም በዴቨሎፕመንት ስተዲስ በሁለተኛ ዲግሪ ተመርቀዋል። ከኦክስፎርድ ዩኒቨርሲቲም በዓለም አቀፍና የሰብአዊ መብቶች ሕግ በሁለተኛ ዲግሪ ተመርቀዋል። ዶክተር ዳንኤል በቀለ በተማሩበት የህግ ትምህርት በኢትዮጵያ አማካሪና ጠበቃ ሆነው አገልግለዋል። በህብረት ኢንሹራንስ የህግ ክፍል ዳይሬክተር ነበሩ። መንግስታዊ ባልሆነው ግብረሰናይ ድርጅት አክሽን ኤድ ኢትዮጵያ የፖሊሲ ዳይሬክተር ሆነው አገልግለዋል። በተጨማሪም ኦክስፋም፣ ፓክት፣ ዩኤስኤድ እና አለም ባንክን በመሳሰሉ ከፍተኛ ዓለም አቀፍ ተቋማት ውስጥ በአማካሪነት ሰርተዋል። ዶክተር ዳንኤል በምርጫ 97 ከቅንጅት አመራሮች ጋር ታስረው ነበር። ከእስር ከተለቀቁ በኋላ በናይሮቢ እና በኒውዮርክ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ውስጥ አገልግለዋል። የሂውማን ራይትስ ዎች የአፍሪካ ዲቪዥን ዳይሬክተርም ነበሩ። አሁን ወደ ሀገራቸው ተመልሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው ዛሬ ተሾመዋል። ሹመቱን እንዴት ተቀበሉት? ብያቸው ነበር። ብዙ ጊዜ በሰብአዊ መብት ስራ ላይ የቆየው ስለሆነና ለኢትዮጵያ ውስጥ ለሚደረገው የሰባት ሁኔታ መሻሻል ደግሞ በጣም ፍላጎት ስላለኝ ይህንን እድል በማግኘቴ ደስ ይለኛል። ነገር ግን ኢትዮጵያ ውስጥ ካለው የሰብአዊ መብት ችግር አንጻር የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ የኃላፊነትና የአደራ ስሜት የምረከበው ስራ ነው። ቢሆንም ኢትዮጵያ ውስጥ አሁን በተፈጠረው እድል በዚህ ስራ ከሌሎች ወንድሞቼ ጋር አብሬ ለመስራት ይህን እድል በማግኘቴ ግን ደስ ይለኛል። እርስዎ በውጭ ሀገር ከነበሩበት ቦታ ከቤተሰብ ሁኔታና ይገኙበት ከነበረው ከፍተኛ የኢኮኖሚ ደረጃ አንጻር ነቅለው ወደ ኢትዮጵያ ተመልሶ ለማገልገል እንዴት ውሳኔ ላይ ደረሱ የሚል ጥያቄ አንስቼላቸው ነበር። አሁን ኢትዮጵያ ውስጥ የለውጥ እርምጃ ከተጀመረ ወዲህ በተገኘው እድል በመጠቀም ለሀገራችን ሰላም፣ እድገት፣ ፍልጽግና፣ የሰብአዊ መብት መከበር በአጠቃላይ ለሀገራችን ሁለንተናዊ ሰላም እና እድገት አስተዋጽኦ ለማድረግ በርካታ ኢትዮጵያውያን ከተለያየ ስራቸው ኃላፊነታቸው እየመጡ በተለያየ ስራ ማገል ከጀመሩ ያው ውሎ አድሯል። እኔም በዛው መንፈስ ይህ በተፈጠረው እድል ለአገሬ እንዳገለግል የቀረበልኝም ጥያቄ በአክብሮት ነው የተቀበልኩት። ምክር ቤቱም ዛሬ ባደረገው ውሳኔ ኃላፊነት ስራውን ሲያዘድቅ ቅድም እንደገለጽኩት በከፍተኛ አደራ ስሜት የተቀበልኩት ልክ በገለጽሽው መልክ ሲሆን፣ እንደዚህ አይነት ውሳኔዎች በግል ሕይወት እና በቤተሰብ ሕይወት ላይ ቀላል የማይባል ተጽዕኖ ሊፈጠር እንደሚችል እንደገመጥሽው ትክክል ነው። ቢሆንም ግን የበለጠው ትልቁ ነገር ግን የአገራችን ጉዳይ ኢትዮጵያ ውስጥ በተገኘው እድልና አጋጣሚ በመጠቀም ሁላችንም ተጋግዘን ተባብረን ልንሰራ የሚገ ተስፋ በመሆኑ ይመስለኛል እና እኔም እንግዲህ የበኩሌን አስተዋጽኦ ለማድረግ ነው። በርካታ በብዙ መቶ ሺህ የሚቆጠሩ ሰዎች በኢትዮጵያ ውስጥ በተለያየ አይነት መልክ እያገለገሉ ይገኛሉ። ከፊሎቹ ከዓለም አቀፍ ስራ ከዓለም አቀፍ ድርጅቶች የመጡ ናቸው። ከፊሎቹ በኢትዮጵያ ሲቪል ሰርቪስ ውስጥ ለረጅም ጊዜ ያገለገሉ ሰዎች ናቸው። ስለዚህ እኔም ያንን ቲም ተቀላቅዬ የበኩሌን አስተዋጽኦ ለማድረግ ደስተኛል የሰብአዊ መብት ጥሰትን በማውገዝ በዓለም አቀፍ ደረጃ በነፃነት ድምፁን ሲያሰሙ የነበሩ ሰውነትን ቢሆንና አሁንን ይህንን ተግባሩን ለመቀጠል ነፃነት አገኛለሁ ብለው ያስባሉ ወይም ብያቸው ነበር። አሁ ሲሆን እንደገለጹት የኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ እጅግ ውስብስብ አስቸጋሪ ነው። በአጭር ጊዜ ውስጥም የሚፈታ ነው ተብሎ የሚገመት አይመስለኝም። ችግሩ ዘርፈ ብዙ ነው። ከዚህ ውስጥ ከነበሩን የፖለቲካ ተጋደሮች ሰብይ የተነሳ ከሀገራችን ማህበራዊ እና ፖለቲካዊ ሁኔታ የተነሳ ኢትዮጵያ ውስጥ ካለው የፖለቲካ ቀውስ የተነሳ የሰብአዊ መብት አያያዝ ሁኔታም ቀውስ ደረጃ ላይ ደርሷል ባልበት በነበረበት መልክ ነው የሰብአዊ መብት አያያዙ የነበረው። ነገር ግን ከአንድ ዓመት ወዲህ ኢትዮጵያ ውስጥ የለውጥ ሂደት ከተጀመረ በኋላ እጅግ መጠነ ሰፊ የሆነ የሰብአዊ መብት መሻቻል ሁኔታ ታይቷል። በርካታ ያላግባብ ታስረው የነበሩ እስረኞች ከእስር መለቀቅ አንስቶ ሀሳብን በነፃነት የመግለጽ መብት፣ የመሰብሰብ መብት፣ የመደራጀት መብት እና በፖለቲካ ሁኔታ ውስጥ የመሳተፍ መብት ስን ጨምሮ በርካታ ሰብአዊ መብቶች መከበር መጀመራቸው ትልቅ ተስፋ ሰጪ ነገር ነው። ይሁንና ግን እንዳልሽው የሰብአዊ መብት ችግር በሙሉ ተፈቷል ወይም የሰብአዊ መብት ችግር የለም ማለት አይደለም። እጅግ በጣም ሰፊ ብዙ ስብስብ የሆኑ ችግሮች አሉ። ችግሮች ቢኖሩም ግን ተስፋ የሚሰጠው ነገር ምንድን ነው? በሀገራችን የተመለከትነው የፖለቲካ ፈቃደኛነትና የፖለቲካ ቁርጠኝነት፣ እነዚህ የሰብአዊ መብት ተቋማት ብቻ ሳይሆኑ ሌሎችም አስፈላጊ የሆኑ የሀገር ውስጥ ያሉ የዲሞክራሲ ተቋማት የሚባሉ የምክት አካላት በአዲስ መልክ እየተጠናከሩ እየተደራጁ እንዲሰሩ የሚያስችል ሁኔታ በመፈጠሩ ይህ ትልቅ ተስፋ ሰጪ እርምጃ ነው። በዚህ ውስጥ በመስራት ከሌሎችም ስራ ጓደኞች ጋር አብሮ በመስራት የተሻለ ለማድረግ እድል አለ ብዬ አምናለሁ። ይህ ደግሞ የረጅም ጊዜ ስራ ነው እንጂ በአጭር ጊዜ የሚፈታ ችግር አይደለም። እኔም ከዚህ በፊት ስሰራባቸው የነበሩ ድርጅቶች፣ የሰብአዊ መብት ድርጅቶች እንደ ተቃራኒ ድርጅት የሚቆጠሩ ሳይሆኑ ለሰብአዊ መብት መከበርና መስፋፋት በዓለም አቀፍ የሰብአዊ መብት ንቅናቄ ውስጥ አካል በመሆን የበኩላቸውን ግፊት ሲያደርጉ የነበሩ ናቸው እና የሰብአዊ መብትን በሚመለከት የተፈጸሙ ጥሰቶችን በመመርመር፣ በመዘገብ፣ በማሳወቅ፣ በማስተማር የመሳሰሉ ስራዎችን ሁሉ የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ውስጥ ሳገለግል ነበረ። ይሄ አሁን የምመጣበት ስራም ከመንግስታዊ ያልሆነ ስራ ወደ መንግስታዊ የሆነ ስራ ቢሆንም ዋና አላማውና ተልዕኮ ግን የተለየ አይደለም። በሁለቱም አይነት መስመር ቢሆን የሰብአዊ መብት እንዲከበር የሰብአዊ መብት እንዲስፋፋ የሰብአዊ መብት እንዲጠበቅ ማድረግ ነው። ይህ ደግሞ ብዙ መልክ አለው ስራው። የምርመራ የመዘገብና ሪፖርት የማድረግ ብቻ ሳይሆን የማስተማርንም ጭምር የሚጨምር ነው። ስለዚህ በዚህ መልካም እድል በመጠቀም ለመስራት እድል አለ ብዬ አምናለሁ። አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቂያቸው ነበር። ሮሺ ያመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው፣ እናም የትግል ጓደኛ ነው። ረጅም ጊዜ አብረን ሰርተናል። ዳልሹም ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም፣ ለዳንኤልም፣ ለቤተሰቦቻችንም፣ ለአገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃልቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግም ያለ ነው። አቶ ነጻነት ብዙ ተጠይቀዋል። አሁን ያለው የኢትዮጵያን የሰብአዊ መብት ይዞታን በተመለከተም ጠይቂያቸዋለሁ። ሙሉን ከምሽቱ ሶስት ሰዓት በሚኖረን ጊዜ እንዲሁም በድረ ገጻችንና በፌስቡክ ገጻችን ላይ ተከታተሉት። በማዳመጥ ላይ የምትገኙት ጋቢና ቪኦኤን ነው። የሚሰማው ደግሞ ከአሜሪካ ድምፅ ራዲዮ ነው። ቀጣዩን ዘገባ ጽዮን፣ እስቲ እንግዲህ ጋሪን እሺ፣ ቀጣዩ ዘገባ አንተ ያጠናቀርከው ነው። ስያሜያቸው ብሔር ተኮር የሆኑ የእግር ኳስ ክለቦች ከቀጣዩ ዓመት ጀምሮ ስያሜያቸውን እንዲያስተካክሉ እንደሚደረግ የኢትዮጵያ የእግር ኳስ ፌዴሬሽን አስታወቀ ይላል። ፌዴሬሽኑ የእግር ኳስ ሜዳዎች ውስጥ ጠብ የማይቆም ከሆነ ጨዋታዎች ካለ ተመልካች እንዲካሄዱ የሚያደርግ እርምጃ ሊወስድ እንደሚችልም አክሎ ገልጿል። ወደ ዘገባው ሰላማዊ ፊልም ይደረግበት የነበረው ኳስ ሜዳ ሰላም ከራቀው ሰነባብተዋል። የቡድን ደጋፊዎች ለጠብ የሚጋበዙበት አንዳንዴም፣ ደም የሚፈስበት አውድማ የሆነ የመምጣቱ አሳሳቢነት የኢትዮጵያ ጠቅላይ ሚኒስትር ደጅ ድረስ ተሰምቷል። ይህ ግልጽ መሆን አለበት። ገንዘብ እያፈሰስን ሰው እንዲደባደብ መድረክ አናመቻችም። ኳሱ ተስፋ ኖሮ አፍሪካ ላይ ዓለም ላይ የሚያሳየም ቢሆን ኖሮ ችግር የለውም። እዛ ላይ ወጣ ነገር ገንዘብም ከሰል ወጣትም አንከስርም በእርግጥ ወትሮም አንዳንዴ የጨዋታው ጸባይ በሚያጎሸው ደም ፍላት ሰበብ ጠብ አልፎ አልፎ በስታዲየም ውስጥ መፈጠሩ አዲስ አይደለም። በቅርብ ዓመታት ውስጥ ግን ድግግሞሹ እየበዛ የመምጣቱ ነገር አነጋጋሪ ሆኗል። ለዚህ ብዙ ምክንያቶች አሉ። ከእነዚህ መካከል አንዱ የሆነውና የኢትዮጵያ የእግር ኳስ ፌዴሬሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ባህሩ ጥላሁንም የሚጋሩት የፖለቲካውና የብሔሩ ዓለም ጠብ ወደ እግር ኳስ ሰፈር መምጣቱ ነው። ያው እነዚህ እግር ኳስ ሜዳዎችን የፖለቲካል የሆኑ ሀሳቦችን ለማራመድ የሚሞክሩ አካላቶች አሉ። ተቋም የኢትዮጵያ እግር ኳስ ፌዴሬሽን ነገሮችን ለማስተካከል በተቻለ መጠን ከፖለቲካዊ የጸዳ እንዲሆን ጥረት ያደርጋል። ሆኖም ግን በኢትዮጵያ እግር ኳስ ፌዴሬሽን ብቻ የሚወሰን አይደለም። እነዚህ ሂድን የሆኑ እጆች ወይም የተደበቁ እጆች መሰብሰብ መቻል አለባቸው ብለን እናስባለን። አንዳንዶች ይሄንን አጋጣሚ ወደ መጥፎ ነገር ለመጠቀም የሚሞክሩበት እድል አለ። ከተመለከት እያንዳንዱ ክለብ ለሚጫወቱ እግር ኳስ ተጫዋች ከተለያየ ከተማ ከተለያየ ክልል መጥቶ የሚጫወት ነው። ከአንድ አካባቢ ተመርጦ የሚጫወት እንዳልሆነ ይታወቃል። ነገር ግን ያን ሴንስ ወደጎን በማድረግ ግን በተለይ ሲሸነፍ የተለይ ብሔር ተሸነፈ ወደሚል አይነት ስንስ ውስጥ የሚወስዱ አካላቶች አሉ። የኢትዮጵያ የእግር ኳስ ፌዴሬሽን መደባደብና መፈነካከት አውድ የሆነበት የመጣውን የክልልና ከተማ ተሻጋሪ ጨዋታዎችን በተመለከተ ለመቆጣጠር ቸግሮታል የሚል ትችት ይቀርብበታል። አቶ ባሕሩ ጥላሁን ግን ይህን ትችት ይቃወማሉ። ፌዴሬሽኑ ፖለቲካና ብሔርን መሠረት ያደረጉ የእግር ኳርጠቦችን ለመግታት በአዲስ መልክ የሚጀምረውን አሰራርም ያስረዳሉ። ስያሜያቸው ወደ ብሔር ተኮር የሆኑ ወደ አንድ ወገን የሚያመዝኑ ስያሜ ያላቸው ክለቦች ከሚቀጥሉ አመት ጀምሮ ስያሜያቸውን አስተካክለው የሚጓዙበት አሰራሮችን ዘርግተን ዓለም በሚጓዙበት መስመር ለመጓዝ ጥረት እያደረግን ነው የምንገኘው። የክላብ ላይሰንሲንግ ማኔጀሩም በተለያዩ ቦታዎችም በተለያዩ ክለቦችም ሄደው የኢንስፔክሽን ስራ እየሰራ ነው የሚገኘው። በቀጣይ ዓመት በእርግጠኝነትም ነግርሽ ማሻሻያዎች ይደረጋሉ። እነዚህ ማሻሻያዎች በርካታ ለውጦች ያመጣሉ ተብሎ ነው የሚታሰበው እና የኢትዮጵያ እግር ኳስ ፌዴሬሽን ዝም ብሎ እጁን አጣጥፎ ቁጭ አላለም በሚባለውም ደረጃ ያን ያልተቸግሯል ማለት አይደለም። በእነዚህ እርምጃዎች ማግስት ሁኔታዎች የማይቀየሩ ከሆነ የእግር ኳስ ክለቦችም የማስተካከያ እርምጃዎችን የማይወስዱ ከሆነ ደግሞ ውድድሮችን በዝግ ማካሄድ ሊሆን ይችላል ወይም ደግሞ ላልተወሰነ ጊዜ ውድድሮችን ደግሞ ማቋረጥ እንዲሆን ይችላል እና እንደዚህ አይነት በቀጣይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሚወስዳቸው ስራዎች እርምጃዎች ይኖራሉ። እነዚህን እርምጃዎች ግን ለመውሰድ መጀመሪያ ላይ ማጠናቀቅ ያለብን የቤት ስራዎች ይኖራሉ። ለምሳሌ የክለቦች የአስተዳደር ሁኔታ፣ የፈቃድ አሰጣጡ ሁኔታ መጀመሪያ ላይ መስተካከል ይኖርበታል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ለሕዝብ ተወካዮች ምክር ቤት አመታዊ ሪፖርት ባቀረቡበት ወቅት የእግር ኳሱ መንደር ሰላም የማይመለስ ከሆነ መንግስት ለስፖርቱ የሚለቀውን በጀት እንደሚያቋርጥ ተናግረዋል። መንግስት እጁን ቢሰበስብ አንድ ወር መዝለቅ አይችልም። ለዩኒቨርሲቲ ብለን እንመድባለን፣ ስታዲየም መስሪያ ነው፣ ክለብ መቀለቢያ ነው። ለክልል ብለን እንመድባለን፣ የከተማ ክለብ ነው። ይሄው በጀት ነው እነሱን ይዞ ያለው። አንድም ስታዲየም ያለው ክለብ ኢትዮጵያ ውስጥ የለም። አንድም ማሊያ ሽጦ በራሱ ስታዲየም ተጫውቶ ራሱን ችሎ የሚንቀሳቀስ የለም። በመንግስት ለጥፎ በጀት እየበላ መልሶ በመንግስት ችግር ይፈጠር። ፌዴሬሽኑ በርካታ ስራዎች ይጠበቅበታል። እኛም እያየን ነገር የማይስተካከል ከሆነ እጃችንን ይዛለን ማለት ነው። ይህ ግልጽ መሆን ያለበት ገንዘብ እያፈሰስን ሰው እንዲደባደብ መድረክ አናመቻቸው። ጉዳዩ የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት ብቻ አለመሆኑን ደጋግሞ የሚያነሱት የኢትዮጵያ እግር ኳስ ፌዴሬሽን የኮሚኒኬሽን ኃላፊ አቶ ባህሩ ጥላሁን የመገናኛ ብዙሃንን ጨምሮ ችግሩን ከማጉላት አልፈው መፍትሄ በማፈላለግ የተለያዩ ወገኖች ሊያግዙን ይገባል ብለዋል። ሀብታሙ፣ እናመሰግናለን ለዘገባው። እንግዲህ ይሄ የእግር ኳስ ነገር ባለፈው አንድ አመት እና ከዛ በፊት በጣም ብዙ ግጭቶች ሲስተዋሉበት የነበረ ነው። ሰዎች ሕይወት ጠፍተዋል እና እንደዚህ አይነት ውሳኔ የሚኖረውን አንደምታ ባለሙያዎች የሚሰጡበትን አስተያየት ደግሞ በቀጣይ ታካፍለናለህ ብለን በቀጣይ ጊዜ ይዘህ እንመለሳለን። ወትሮም የነበረ ነው። በእርግጥ አሁን በደርግ ጊዜ የነበረው ወቅትም በኢህአፓ እና በደርግ በሌሎች ደጋፊዎች መካከል ራሱ ላይ የሚንጸባረቅ ነገር እንዳለ እንግዲህ ገነነ ሊብሮ የጻፈውን የሀፓና ስፖርት የመሳሰሉ መጽሐፍትን በምናየው መልኩ በምናይበት ወቅት እናውቃለን። ግን አሁን አሁን እያገረሽ መምጣቱ ብዙ አሳሳቢ ይሆናል። ብዙ መሰናዶዎችን እናከታትላለን ብዬ አስባለሁ። አዎ እንግዲህ አሁን የአሁኑን ለየት የሚያደርገው የመሰለኝ ብሄር ወይም የአካባቢን ስያሜ የያዙ ኳሶች መኖራቸው ነው። በአቀናባሪያችን ፕሮግራሙ ሰዓታቸው አልቋል ብሎናል። ፕሮግራማችንን በዚህ ያጠናቀናል። መልካም ምሽት ደህና ደሩ ኩን ራዲዮ ሰገሌ አሜሪካቲ